የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 20 2014 ዓ ም ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምናመሻችሁ፣ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። የዚህ ምሽት ዝግጅታችን በዩክሬን ሁኔታ ላይ በስፋት ያተኩራል። ደውሉ፣ የተደወለ ነው። ሊመታው እያሰበ ነው። አቡሽ ታደሰ ኢትዮጵያዊ ዩክሬናዊ ናቸው። የሰሞኑን ሁኔታ ያጋሩናል። ስለ አጠቃላዩ የምስራቅ አውሮፓ ሁኔታ ያነጋገርናቸው ታዛቢም አሉ። ያንንም ያክል አገር፣ ያንንም ያክል እውቀት ያለበት አገር፣ ያንንም ያክል ቴክኖሎጂ ያለበት አገር ኢኮኖሚ ላይ ፎከስ ማድረጉን ትቶ ይሄ የድሮውን የናሽናሊስት ራሽያን ድሮ የነበረውን ታሪክ እየተረከ መኖር የሚችል ኃይል የሚፈልግ ኃይል ዶክተር ዮናስ ብሩ የሜሪላንድ ነዋሪ ናቸው። የሚያስቡትን ያጫውቱናል። ዝግጅቶቻችንን ዌብሳይታችን ላይ በቀጥታ ማዳመጥ ትችላላችሁ። በቅድሚያ የሰዓቱን ዋና ዋና የዓለም ዜና እንስማ። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። የዩክሬን ፕሬዝዳንት ቭላዲሚር ዚለንስኪ ራሽያ በቤላሩስ ድንበር ላይ ተገኝተው ለመነጋገር ያቀረበችውን ጥያቄ ዛሬ ያለምንም ቅድመ ሁኔታ ቢቀበሉም ራሽያ ከምዕራብ ሀገራት ጋር ያላት መካረር በመቀጠሉ ፕሬዚዳንት ፑቲን የኒውክሌር መቃወሚያ ኃይላቸው በተጠንቀቅ ላይ እንዲሆን ትዕዛዝ አስተላልፈዋል። የኔቶ አባላት የኃይል መግለጫ እያወጡ መሆኑና በራሺያ ላይ ከፍተኛ ማዕቀብ መጣላቸው ለውሳኔያቸው ምክንያት መሆኑን ፑቲን አስታውቀዋል። ውሳኔውን አስመልክቶ በኤቢሲ ዜና ምላሽ የሰጡት የዋይት ሀውስ ቃል አቀባይ ጄን ፓስኪ በበኩላቸው ከኔቶም ሆነ ከዩክሬን የተደቀነ ማስፈራሪያ እንደሌለ በመግለጽ ራሺያ ጥቃቷን ለመቀጠል የሌለ ስጋት እየፈጠረች ነው ብለዋል። ይህ በእንዲህ እንዳለ የራሺያ ጦር የዩክሬንን ዋና ከተማ ኪቭና ሌሎች ከተሞችን ለመቆጣጠር የሚያደርገው ውጊያ አራተኛ ቀኑን ይዞ እንደ እንደቀጠለ ነው። የራሽያ ጦር ካርኪቭ ወደ ተሰኘው የዩክሬን ሁለተኛ ትልቁ ከተማ የገባ ሲሆን በስፍራው ከባድ ውጊያ እየተካሄደ መሆኑንና ራሽያ ከተማውን መቆጣጠር እንዳቃታት የዩክሬን ዋና አቃቢ ሕግ የሆኑት ኢሪና ቬንዲክቶቫ ገልጸዋል። ራሽያ በበኩሏ ከሽብርተኛ የተቃጣ ስጋትን ለማጥፋት ባለችው ጦርነት ድል እያገኘች መሆኗንና 821 የዩክሬን ወታደራዊ ተቋማትን፣ 87 ታንኮችንና ሌሎች ኢላማዎችን ማውደሟን አስታውቃለች። የምዕራብ ሀገር አጋሮች ለዜሌንስኪ የእርዳታ ጥሪ ምላሽ መስጠታቸውን የቀጠሉ ሲሆን አዲሱ የጀርመን ቻንስለር ኦላፍ ቮልዝ በትላንትናው እለት አንድ ሺህ የታንክ አምካኝ መሳሪያዎችና አምስት መቶ ሚሳይሎችን እንደሚልኩ ተናግረዋል። ፈረንሳይም የመከላከያ መሳሪያዎችና ነዳጅ እንደምትልክ አስታውቃለች። ራሺያ በዩክሬን ላይ ያካሄደችው ወረራ እስከ አራት ሚሊዮን ዩክሬናውያን ሀገራቸውን ጥለው እንዲሰደዱ ሊያደርግ ይችላል ሲል የተባበሩት መንግስታት ድርጅት በዚህ ሳምንት አስታውቋል። ይህም በሰባ ዓመት ታሪክ ውስጥ በአውሮፓ ያልታየ የስደተኛ ቀውስ እንደሚያስከትል ጠቁሟል። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽን መረጃ እንደሚያሳየው እስካሁን 368 ሺህ ዩክሬናውያን ወደ ጎረቤት ሀገራት የተሰደዱ ሲሆን ቁጥሩ እያሻቀበ ሊሄድ እንደሚችል ተገልጿል። ፖላንድ፣ ሞልዶቫ፣ ሮማኒያ፣ ስሎቫኪያና ሃንጋሪ የራሽያን ውጊያ ሸሽተው የሚወጡ ዩክሬናውያን ስደተኞችን ለመቀበል በኮቪድ-19 ምክንያት ጥለውት የነበረውን የድንበር ላይ ቁጥጥር ያላሉ ሲሆን የፖላንድ መንግስት ድንበሩን ሙሉ በሙሉ ክፍት በማድረግ ሰዎች ያለምንም መታወቂያ መግባት እንዲችሉ ፈቅዷል። በተመሳሳይ የሞልዶቪያ ፕሬዚዳንት ማያ ሳንዱ መንግስታቸው ጊዜያዊ መጠለያ ጣቢያዎችን ማቋቋሙን በትዊተር ገጻቸው ላይ አስታውቀዋል። የራሽያ ፕሬዚዳንት አጋር የሆኑት የሀንጋሪ ጠቅላይ ሚኒስትርም ስደተኞች ያለምንም ማስረጃ እንዲገቡ የፈቀዱ ሲሆን ሀገራቸው በራሽያ ላይ የሚጣል ማንኛውንም ማዕቀብ እንደማትከላከል አስታውቀዋል። የዩናይትድ ስቴትስ ፕሬዚዳንት ምክር ቤታቸው ለዩክሬን የሚውል 6.4 ቢሊዮን ዶላር እንዲጸድቅላቸው የጠየቁ ሲሆን ከዛ ውስጥ የተወሰነው ገንዘብ ለሰብአዊ እርዳታ የሚውል መሆኑ ተገልጿል። ሰሜን ኮሪያ በቤይጂንግ የሚካሄደው የክረምት ኦሎምፒክ ከተጀመረ ወዲህ ለአንድ ወር ገደማ አቋርጣ የነበረውን የቦላስቲክ ሚሳይል ተኩስ ዛሬ ጠዋት አካሄዳለች። ደቡብ ኮሪያ ለጋዜጠኞች ባስተላለፈችው መልእክት ሰሜን ኮሪያ ከጠዋቱ አንድ ሰዓት ከ52 ደቂቃ የተኮሰችው ሚሳይል ከሱናን አካባቢ ተነስቶ በፔኒንሱላ ምስራቃዊ የባህር ዳርቻ አቅራቢያ የሚገኝ ውሃ ውስጥ አርፏል። ይህን ተከትሎ በሲኦል የሚገኘው ብሔራዊ የጸጥታ ምክር ቤት አስቸኳይ ስብ ሰባ በፕሬዝዳንቱ ጽፈት ቤት ያካሄደ ሲሆን ባለስልጣናቱ ዓለም በዩክሬን እየተካሄደ ያለውን ጦርነት ለማስቆም ጥረት እያደረገ ባለበት ወቅት የሚሳይል ፍተሻ ተኩስ መካሄዱ በከፍተኛ ሁኔታ እንዳሳሰባቸው አስታውቀዋል። የዩናይትድ ስቴትስ እና የህንድ ፓስፊክ እዝ ዛሬ ባወጣው መግለጫ ሰሜን ኮሪያ ያካሄደችውን የቦለስቲክ ሚሳይል ተኩስ አውግዞ ፒዮንግያንግ ከተጨማሪ አዋኪ ድርጊቶች እንድትቆጠብ አስጠንቅቋል። በጉዳዩ ላይ ከደቡብ ኮሪያ ጃፓንና ሌሎች የቀጠናው አጋሮች ጋር እየተነጋገረ መሆኑንም ጨምሮ ገልጿል። በዩናይትድ ስቴትስ ደጋፊነት በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የቀረበውን ራሽያን የሚቃወም የውሳኔ ሀሳብ ቻይና ድምጽ ታቀቦ በማድረግ ለራሺያ ድጋፍ ሳትሰጥ ቀርታለች። በመንግስታቱ ድርጅት የቻይና አምባሳደር የሆኑት ዣንግጀን ራሽያ ጥሳለች ያሉትን የዩክሬንን ሉዓላዊነትና እና የግዛት አንድነት እንድታከብር መጠየቃቸው ሞስኮን ሊያሳዝን እንደሚችል ተገልጿል። ቻይና በዩክሬን ወረራ ዙሪያ ገለልተኛ አቋም መያዟ የራሽያ ጥቃት ቻይና ከገመተችው ውጪ ገፍቶ ሄዷል፣ ወይስ ቻይና ባለቀ ሰዓት ፍርሃት ገብቷታል የሚሉ ጥያቄዎችን አስነስቷል። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የመሰናዷችን ጋር መልካም ቆይታ ስመኝሸ ቆየነች የሰዓቱን ዋና ዋና የዓለም ዜና ያሰማችን ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሕርትዝ በ25 ሜትር ባንድ በ1240 ኪሎ ሕርትዝ በ31 ሜትር ባንድ በ9485 ኪሎ ሕርትዝ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት 20 2014 ዓ ም ምሽት ፕሮግራም ነው። በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም መደበኛዎቹ የሳምንቱ ቀናት ስርጭቶቻችንን በፌስቡክ ላይቭ አት ቪኦኤ አምሐሪክ በቀጥታ ማዳመጥ ይቻላል። ኢንስታግራም እና ዩቲዩብ ላይም አለን። በውጭ ስላሉ የኢትዮጵያ ቅርሶች እንነጋገራለን። አያያዝ ያስፈልጋቸዋል። ለእነሱ ደህንነት ከምንም በላይ ተቆርቋሪ ያስፈልጋቸዋል። በቃ እንደ ልጅህ፣ እንደ ቤትህ፣ እንደ አንድ እንደሚያደግ ልጅህ መንከባከባ አለብና ብዙ አደጋ ይደርስባቸዋል ቅርሶች በተለይ። አቶ አለባቸው ደሳለኝ የለንደን ነዋሪ በውጪ ያሉ የኢትዮጵያ ቅርሶችን ሰብሳቢም ናቸው፣ እንሰማቸዋለን። ከነገ በስቲያ ረቡዕ ስለሚከበረው የአድዋ ድል መታሰቢያም እንነጋገራለን። ምስጋና ለእነሱ ለአድዋ ጀግኖች፣ ለዛሬ ነጻነት ላበቁም ወገኖች። በኋላ ሰፋርጌ መልሳታለሁ። አሁን ወደ መጀመሪያው ዝግጅት እንሸጋገር። የሩሲያ የዩክሬን ወረራ አራተኛ ቀኑን ወደ ማጠናቀቁ ነው። የዩክሬን መከላከያ ኃይሎችና ሲቪል ተዋጊዎች ዋና ከተማዪቱ ኪየቭ እንዳትወድቅ ለመከላከል እየተፋለሙ መሆናቸው ተዘግቧል። የሩሲያ ወታደሮች ዛሬ የሀገሪቱን ሁለተኛ ግዙፍ ከተማ ሐርኬቨን ይዘዋል። ይሁን እንጂ ከባድ ተቃውሞና መጋፈጥም እንደገጠማቸው እየተሰማ ነው። አሶሺየትድ ፕሬስ እንደዘገበው ውጊያው በእጅጉ ከብዷል። ከሩሲያ ድንበር 40 ኪሎ ሜትር ላይ የምትገኘው ሐርኪቭ ለመግባት ሩሲያውያኑ በበረታ እሳት ውስጥ ማለፍ እንደነበረባቸው የመንግሥታቱ ድርጅት አቃቢ ሕግ ኤሪና ቬኔዲክቶቫ ተናግረዋል። ሐርኪቭ ውስጥ ዛሬ ከባድ ፍንዳታ ተሰምቷል። የዩክሬን ፕሬዚደንት ጽሕፈት ቤት በሰጠው መግለጫ ሩሲያውያኑ አንድ የጋዝ ማስተላለፊያ መስመር ማፈንዳታቸውን አመልክቷል። በሌላ አቅጣጫ በሩሲያ በሚደገፉት ተገንጣዮች ላለፉት ስምንት ዓመታት ተይዛ በቆየችው ዳኔስክ ከተማ ላይ የከባድ መሳሪያ ድብደባ መካሄዱን የሚጠቁሙ ዘገባዎች ወጥተዋል። ከሩሲያ ጋር ለሰላም ድርድር ለመቀመጥ ፈቃደኛና ዝግጁ መሆናቸውን የሚናገሩት የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ቤላሩስ ከገቡት የሩሲያ ልኡካን ጋር ግን የመገናኘት ፍላጎት እንደሌላቸው አስታውቀው ሰዎቻቸውን ሳይልኩ ቀርተዋል። ፑቲን የቤላሩስን ምድር በሰሜን በኩል ለከፈቱት ወረራ እንደ መንደርደሪያ ተጠቅመዋልና ቤላሩስ ተቀባይነት የላትም ብለዋል ዜሌንስኪ። ምዕራባውያኑ ለዜሌንስኪ የደረሱልኝ ጥሪ ምላሽ እየሰጡ መሆናቸውም ተነግሯል። የጀርመን ቻንስለር ኦላፍ ሾልስ አንድ ሺህ ጸረ ታንክ መሳሪያዎችና አምስት መቶ ከመሬት ወደ አየር ተወንጫፊ ስቲንገር ሚሳይሎችን በተፋጠነ ሁኔታ እንደሚልኩላቸው ገልጸዋል። ፈረንሳይ ደግሞ የመከላከያ ትጥቆችና ነዳጅ እንደምትልክ የፕሬዝደንቷ ጽህፈት ቤት አስታውቋል። ፕሬዝደንት ዜሌንስኪ ዛሬ ባወጡት ትዊት ጸረ ጦርነት ኅብረቱ እየሠራ ነው ብለዋል። የውጭ ጉዳይ ሚኒስትራቸው ድሚትሮ ኩሌባ ደግሞ የሌሎች አገሮች ዜጎች ተዋጊዎቻቸውን እንዲቀላቀሉ በትዊተር ጋብዘዋል። ጦርነቱን የሚሸሸው ሰው ቁጥር እየጨመረ በመሆኑ አውራ ጎዳናዎች መጨናነቃቸው ተገልጿል። ሁኔታው ፈጥኖ የማይረግብና የማይለወጥ ከሆነ አራት ሚሊዮን ሰው ሊሰደድ እንደሚችል ያስጠነቅቀው የተባበሩት መንግስታት የስደተኞች ጉዳዮች ከፍተኛ ኮሚሽነር ዩኤንኤችሲአር እስከ ዛሬ ሀገሩን እየጣለ ወደ አጎራባች ሀገሮች የገባው ሰው ቁጥር ሁለት መቶ ሺህ መድረሱን አስታውቀዋል። ግማሽ የሚሆኑት የተሻገሩት ወደ ፖላንድ ነው። ይህ በእንዲህ እንዳለ ጸረ ጦርነት ሰልፎች የካቴሪንበርግ ውስጥና በሌሎችም የሩሲያ ከተሞች ትናንት ተካሂደዋል። ሰልፈኞቹ ጦርነት አያስፈልግም እያሉ ሲጮሁ ነበር ተብሏል። ዩናይትድ ስቴትስ ተጨማሪ ወታደራዊ ድጋፍ ለዩክሬን እንደምትልክ አስታውቃለች። ከትጥቁ መሃል ጸረ ታንክ መሳሪያዎችና የአየር መቃወሚያ ማጠናከሪያ እንደሚገኙበት ታውቋል። ዋና ከተማይቱ እንዳትወድቅ መከላከል የሞት ሽረት ጉዳይ ነው ሲሉ ፕሬዝደንት ዜሌንስኪ አውጀዋል። እኔ እዚህ ነኝ ብለዋል ዜሌንስኪ ከኪየቭ ትጥቃችንን አናወርድም ሀገራችንን እንከላከላለን ምክንያቱም መሣሪያችን እውነት ናት ብለዋል እውነታችን ደግሞ ይህ የእኛ መሬት ነው ሀገራችን ነች ልጆቻችን ናቸው ይህን ሁሉ እንንከባክባለን ሲሉ አክለዋል በዩክሬን የቀድሞ የዩናይትድ ስቴትስ አምባሳደር ዊልያም ቴይለር ለቪኦኤ በሰጡት ቃል ዜሌንስኪ ዜጎቻቸውን ከጀርባቸው ማሰለፍ መቻላቸውን ተናግረዋል። ዋሽንግተን ለዩክሬን የ350 ሚሊዮን ዶላር ተጨማሪ ወታደራዊ ድጋፍ እንደምትሰጥ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን ትናንት አስታውቀዋል። ዩክሬንያውያኑ እየተዋጉ ያሉት ሩሲያ ከገመተችው በላይ ጠንካራ ሆነው ነው ብለዋል የፔንታገን ባለሥልጣናት። የሩሲያው ኢንተርፋክስ የዜና አገልግሎት ዛሬ ባወጣው ዘገባ በወረራው ውስጥ ሦስት ሕፃናትን ጨምሮ አንድ መቶ ዘጠና ስምንት ዩክሬናውያን መገደላቸውን የዩክሬን ጤና ሚኒስቴር መናገሩን አመልክተዋል። የተገለጸው ቁጥር ሲቪሎችን ብቻ የሚመለከት ይሁን አይሁን ግልጽ አይደለም። ሩሲያ የጉዳቷን መጠን ባትገልጽም ዩክሬናውያኑ ግን በአራቱ ቀን ውጊያ ከአንድ ሺህ በላይ ሩሲያውያን ወታደሮችን ገድለናል ብለዋል። የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ ምላሽ ሰጪ ኃይሉን አነቃንቆ ተጨማሪ ወታደሮችን ወደ ምስራቅ ግንባሩ አሰማርተዋል። ኔቶ ይህንን እርምጃ የወሰደው ከትናንት በስቲያ ባካሄደው አስቸኳይ ስብሰባው ነው። በስብሰባው ላይ የዩናይትድ ስቴትስ ፕሬዚደንት ጆ ባይደንም በኢንተርኔት መሳተፋቸውን የዋይት ሃውስ ቢሮአችን ኃላፊ ፓትሲ ዊዳኩስዋራ ዘግባለች። ከስብሰባው በኋላም ባይደን በሩሲያው ፕሬዚደንት ቭላዲሚር ፑቲንና በከፍተኛ ባለሥልጣኖቻቸው ላይ ተጨማሪ ማዕቀቦችን በመጣል የአውሮፓ አጋሮቻቸውን ተቀላቅለዋል። የሩሲያ ወረራ እየገፋ ሄዷል። ዩክሬን ዋና ከተማ ኪየቭ ውስጥ እየደረሰ ያለው ጉዳት እየጨመረ መጥቷል። ጥቃቱ ያስፈራቸው የከተማይቱ ነዋሪዎች በምድር ውስጥ የከተማ ባቡር መግቢያዎችና መተላለፊያዎች ውስጥ እየተጠለሉ ነው። ዋይት ሐውስ በመስኮብ ላይ እያሳረፈ ያለውን ጫና እያበረታ ነው። ፕሬዚደንት ባይደን ከአውሮፓ ኮሚሽን ፕሬዚደንት ኡርሱላ ፎንደር ላየን ጋር በስልክ መነጋገራቸውንና የአውሮፓ አጋሮቻቸው በወሰዱት እርምጃ መሠረት እርሳቸውም በፕሬዚደንት ፑቲንና በውጭ ጉዳይ ሚኒስትራቸው ሰርጌይ ላቭሮቭ እንዲሁም በሩሲያ ብሔራዊ ደህንነት ቡድን አባላት ላይ ቀጥተኛ ማዕቀብ መጣላቸውን የዋይት ሐውስ ቃል አቀባይ ጄን ሳኪ ትናንት ለጋዜጠኞች ተናግረዋል። ፕሬዚደንት ቭላዲሚር ፑቲን የዩክሬን ጦር ኃይሎች መንግሥቱን እንዲጥሉ ጥሪ አድርገዋል። የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ ደግሞ እርሳቸውም ጦራቸውም ኪየቭ ውስጥ ያሉት ሀገራቸውን ለመከላከል መሆኑን ገልጸው ውጊያውን እንዲጋፈጡ አሳስበዋል። የኔቶ ጠቅላይ ቢሮ መቀመጫዋ ብራስልስ ውስጥ ዩክሬናውያን አደባባይ ወጥተው የጦር ኅብረቱ ፊት ድምፃቸውን አሰምተዋል። ፕሮቴክት አውር ስካይ የወታደራዊ ጥምረቱ መሪዎች እንዲሁም የፊንላንድ የስዊድንና የአውሮፓ ሕብረት መሪዎችም ለአስቸኳይ ስብሰባ ተቀምጠዋል። የኔቶ ዋና ጸሐፊ የንስ ሽቶልተንበርግ የጦሩ ድርጅት የዩክሬንን ሉዓላዊነት፣ የግዛት ጥብቅነት፣ ራሷን የመከላከል መብቷን፣ የራሷን መንገድ ራሷ የመምረጥ መብቷን ሙሉ በሙሉ እንደሚደግፍ ተናግረዋል ዊ ፉሊ ሰፖርት ዩክሬንስ ሶቨሬንቲ ኤንድ ቴሪቶሪያል ኢንተግሪቲ its right of self defense and its right to choose its own path የጦር ትብብር ድርጅቱ የመከላከያ ዕቅዱን አንቀሳቅሷል። ተጨማሪ ወታደሮችን ወደ አባል ሀገሮች ምስራቃዊ ወሰን ልኳል። የኔቶ አባል የሆኑ የዩክሬን ጎረቤቶችን የማጎላበት ስራ እየተከናወነ ነው። ከዚያ ውጪ ብዙም እንቅስቃሴ የለም። ምክንያቱም ዩናይትድ ስቴትስም ኔቶም ዩክሬን መሬት ላይ እየተካሄደ ባለው ውጊያ ውስጥ እንደማይገቡ እናውቃለን። ማንም ለሚያደርገው ነገር ልካለው ብለዋል። በጆርጅታውን ዩኒቨርሲቲ የዩሬዥያ የሩሲያና የምሥራቅ አውሮፓ ጥናቶች ማዕከል ከፍተኛ አማካሪ አንጀላ ስተንተን ከቪኦኤ ጋር በስካይፕ ባደረጉት ቃለ ምልልስ በኔቶ ስብሰባ ላይ በርቀት የተሳተፉት ባይደን ከዩክሬኑ ዜሌንስኪ ጋርም አውርተዋል። ባይደን ለኔቶ አጋሮቻቸው ማረጋገጫ ለመስጠት በዚህ ባለቀው ሳምንት መጀመሪያ አካባቢ ተጨማሪ ወታደሮችን ወደ አውሮፓ አሰማርተዋል። ከትናንት በስተያ አርብ በፕሬዚደንት ባይደን እና በአውሮፓ አጋሮቻቸው ፑቲን ላይ በቀጥታ የተጣሉት ማዕቀቦች ምዕራባውያኑ ሩሲያ ላይ ሐሙስ ባሳረፏቸው ማዕቀቦች ላይ ተጨማሪ ናቸው። ማዕቀቦቹ መስኮብ ላይ የተነጣጠሩ ይሁኑ እንጂ አሜሪካውያንን በኢኮኖሚ የሚቆነጥጥ መዘዝ እንደሚኖራቸው ባይደንን ራሳቸውን ደግሞ በፖለቲካ ሳይጎሽማቸው እንደማይቀር በአሜሪካ ኢንተርፕራይዝ ኢንስቲትዩት ከፍተኛ የክብር ተጋባዥ ኖርማን ኦርንስታይን አመልክተዋል። ተስፋቸው ምንም የሚመጣ ጉዳት ቢኖር ለአጭር ጊዜ በምጣኔ ሀብቱ በኩል በነዳጅ ዋጋ፣ በምግብ መኖርና በዋጋው ላይ ብቻ ይወሰናል የሚል መሆኑን ተናግረዋል። ከዚያ አልፎ ግን የባንክ ሥርዓቱን የኤሌክትሪክ ኃይል ቋትና መረቡን እንዳይነካ ነው ምኞታቸው፣ ኦርንስታይን። ይህ ዘገባ የተቀረጸውና ለስርጭት የገባው ቀደም ብሎ በመሆኑ የመጨረሻ ሁኔታዎች አልተካተቱበትም። ትኩስ መረጃዎችን በዜናው ውስጥ አድምጠዋቸዋል ወይም ያገኟቸዋል። ምስራቅ አውሮፓ ምድር ላይ እየተካሄደ ያለ መቆራቆስ፣ በምዕራባውያኑ በተለይ በኔቶና በመስኮብ መካከል የተፈጠረው መፋጠጥ እና መካረር ወደ የት እንደሚያመራ ዛሬ መናገር ቢከብድም ብዙዎች ከየአካባቢው የየራሳቸውን ትንታኔና ግምቶች እየሰጡ ነው። በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል መምህሩ ዶክተር አሰፋ ባልቻ ሐሳባቸውን እንዲያካፍሉት ደሴ ያለው ባልደረባ መስፍናአድራግ የጠይቋቸው ነበር። ዶክተር አሰፋ ከታሪክ ዳራ ይነሣሉ ዩክሬን ከቀድሞዋ ሶቪየት ህብረት አባል ሪፐብሊኮች አንዷ እንደነበረች ህብረቱ በኢትዮጵያ አቆጣጠር በ1984 ዓ ም ታህሳስ 22 ሲፈርስ ከተፈጠሩት 15 አዳዲስ ሀገሮች አንዷ እንደሆነች ያስታውሱና ለውጡ ለአዲስ የዓለም ስርዓት መክፈቻ እንደሆነ ይገልጻሉ። የቀዝቃዜ አለም ጦርነት የሚባለው ካለቀ በኋላና የሶቪየት ዩኒየን ከፈራረሰች በኋላ የመጣው አለም ወደ አንድ ዩኒፖላር ነው የሚሉት። እነሱ ዩኒፖላር ወደሆነ አለም መጥቷል ተብሎ ታስቦ ነበር። እንግዲህ አስራ ዘጠናዎቹ መጀመሪያ ላይ ሁሉም አገሮች ኢንዲፐንደንት እንዲሆኑ ተደርጓል። ነገር ግን እኒህ የተበተኑት አገሮች እንደገና መልሰው በውስጣቸው የድንበርና የተለያዩ ጥያቄዎችና ግጭቶች አላቸው። ማይነር ናቸው እነሱ ትልቅ አልነበሩም። አሁን ወደ አለም አቀፋዊ መድረክ ይዞት የመጣው ነገር ቢኖር ምንድን ነው? የሮት አለም ልዩነት የሚባለው ነገር እዚህ ላይ ሊታይ የሚችል ብዙም ነገር የለው። ነገር ግን እንደገና መልሶ አለምን ወደ መቆጣጠር መውሰድ የሚፈልግ ሀይል፣ ምዕራቡ ምንጊዜም ቢሆን ከእጁ እንዲወጣበት አይፈልግም። የምዕራቡ ሊበራል ዲሞክራሲ ደቨር አሁን ኒዮ ሊበራሊዝም በተለየ አይነት መልኩ የምናወራው አይነት ሁኔታን የሚቀይር ነገር በቀላሉ የሚመጣ አይደለም። ነገር ግን በነዛኞቹ በኩል የዋይት ራሽንስ እንደገና ሩሲያኖቹ ወይም አሁን ራሻ ፌዴሬሽን እየተባለ የሚጠራው በቭላዲሚር ፑቲን የሚመራው ሀገር እንግዲህ የቭላዲሚር ፑቲን ወደ ስልጣና መጣት የልሲንን አወዳደቅ፣ የጎርባቾቭን የጥገና ለውጥ ፍለጋ የመሳሰሉትን ሁሉ አልፎ መጥቶ ልጅ ከወደቀች በኋላ ራሻ በጣም ብዙ ችግሮችን እያስተናገደች ነው ያለችው። እንግዲህ እዚ አካባቢ ያለውን ጂኦ ፖለቲካል ኢንትረስትና ፍላጎት ወይም ወታደራዊ እና ደግሞ የጸጥታ ጉዳይ ያጎረባች ሀገሮች ጋር ያላትን እንትን ወደ ሱፐር ፓወርነት ትቀይረው ፈልጋለች እና ሱፐር ፓወር ናት። የኒክሌር ሀይል ናት። ትልቋ እንግዲህ አለማችን ላይ ያለች ሁለተኛ ማለት ይቻለ፣ ከአሜሪካን ቀጥላ ያለች ትልቅ ሀይል ናት። ምናልባት መሆን አይታወቅም። የመሳሪያ ሽቅድምድማቸው ለማቆም ድሮ ዲቴንቴ ምናምን የተባለ የሚቹዋል ዲስትራክሽን እንትን ስምምነቶች ነበሩ። የመቀናስ የምናምን ነበሩ። እዛ ሁሉ ቀርተው አሁን ወደ ፉክክር ውስጥ እንደገና እንዲገባ ተደርጓል። ለምን ይሄን አደረገ ብትለኝ የነጭ ራሽያኖችን ናሽናሊዝም የሚባል ነገር አለ። ብሔራዊ ናሽናሊዝም፣ ፓትሪዮቲዝም ምናምን እንደገና መቀስቀስ ጀመረ። የስልጣን መኖሪያ አደረገው እና ዩክሬንን እንዲህ አይነቱ ሁኔታ ውስጥ የሚከት ምን ይኖራል? ሩሲያንስ ይህንን ያህል በዩክሬን ላይ እንድታተኩር የሚያደርጋት ነገር ምን ይሆን? ዩክሬን በስፋቷ ከራሽያ ቀጥላ በሁለተኝነት ደረጃ የምትመራ ምትመራላት ማለት በአውሮፓ ትልቅ አገር ተብላ ነው። የጠቅላላው ውድድሯ ወደ ስምንተኛ ከአውሮፓ ያረጋታል። በስፋት ደረጃ በቆዳ ስፋት ደረጃ እሷም ሀብታም ናት። እነ ቸርኖቬል ሁሉ የነበሩት እዛ ነው። ቸርኖቬል የሚባለው ኒክሌር ማብላያ እንትኑ ፕላንቱ የነበረው አሁን ትናንት ተይዟል የተባለው እና ሌሎችንም ብላክ ሲ ጋር የሚያገናኘው ወደብን ባለቤት ናት። ኦዴሳ ምናምን የሚባለው እነሱ ሁሉ ስትራቴጂክ እንትናቸው ቀጥታ ከራሽያ ፌዴሬሽን ጋር ምስራቅ ስለሚያዋስናት በሰሜን ባይለሮስ የምትባላለች የብለሮስን ፕሬዚደንት ታውቀዋለህ? በምን ያህል አምባገነንና ኃይለኛ እንደሆነ እሱ ከራ ፕሮራሽያ ነው። አፍቃሪ ሩስ ሀይዊ ነው። አሁን ታችም ዩክሬን የነበረው አፍቃሪ ሩሲያ ነበረ። መጀመሪያ የነበረው ዩኖኮቪች ነው ምናምን የሚባለው ሰው የነበረው ኦራንጅ አብዮት ወደ ኋላ ሄደ ታያለ። እስከ 2004 ወደ ኋላ ሄደ ብትመለከተው ታሪኩ እንደዛ ነው። በኋላ ላይ ያው ተገልብጦ ሌላ አንድ ራሽያም ጋር ፍቅር አልነበረም። ግን አንድ ፕሬዚደንት ምርቶ በመርዙ ለመግደል ብዙ ሙከራ ተደርጎበት ከዛ በኋላ ይሁን ዩኖኮቪች የምልህ ፕሬዚደንት 2 መሰረት ላይ ከተገለበጠ በኋላ የመጣውና ወደ ራሻ የማያደላ አይነት መንግስትና ምዕራብ ፕሮዌስተርን የሆነ ምዕራብ አፍቃሪ ምዕራብ ዩሮፒያን አፍቃሪ የሆነ መንግስት መጣ ከተባለ ጀምሮ ራሻ በቃ ራሷን አስታጥቃለች። በጣም ተቸግራለች። ለምን የመጀመሪያ ኢሚዲዬት የሆኑ ኒቨር ይባላል የመጀመሪያው ጎረቤትህ አስቸጋሪ ወይም ለየት ያለ ሪዮት ፖለቲካዊ ስርዓት ይከተላሉ ብሎ ካለ ለኔ ኤግዚስተንስ ጥሩ አይደለም ነው የሚለው። እንደውም እንደ ፑቲን አባባል ናዚዎች ናቸው የመጡት ይላል። አሁን ያለው ዜሌንስኪ የሚባለው ፕሬዚደንቱ ጁ ነው። እና ጁ በመሆኑ እንደውም ወይም ዲዘናስኬሽን ምናምን የሚባል ሌላ አይነት እንትን ተባ እንዴት አድርጎ ሊሆን ይችላለሁ? ይላል እሱ ይከረከራል። ኔጁ ነኝ በትልዴ እንዴት ናዚ ሊሆን ይችላለሁ? ይላል። እና ናዚዎች ናቸው ወደ ስልጣን የመጡት ናዚዎቹን ማስወገድ እንፈልጋለን ነው የሚለው ፑቲን። ይሄ ማለቱ እንደ ለንትኖ ያህል ነው እንጂ ምዕራባያኖቹ እኔን ድንበር አይጠጉ፣ በተለይ ኒውክሊየር መሳሪያቸውን ይዘው ከኔ አካባቢ እንዳይደርሱ። ይሄ ደግሞ ኤር ዲፌንስ ሲስተም ይባላል። የሚሳይል ኤር ዲፌንስ ሲስተም ይባላል። በነ ቡሽ ጊዜ የተጀመረ እና እንትን ያለ እሱ ሲስተም ፖላንድ ላይ ነው ያለው። አሁን ይመስለኛል የቆመው ከፖላንድ አልፎ ቀጥለው የሚገኝ እንትን ነው እንግዲህ እሷን ካለፈ ፖላንድ በአንድ በኩል ያዋስናታል ዩክሬን ስሎቫክ አለች ከታች አሉ ደግሞ ሞልዶቫ ና ሌሎችም አሉ እነዚያን አገሮች በቀጥታ በዩክሬን በኩል ነው የምታገኛቸው አንዴ እነሱን ካለፍክ ደግሞ በዛ ቦልቲክ የሚባሉ አሉ ኒትያ ላቲቪያ ና ምናምን የሚባሉ እነሱንም ደግሞ ወዲያውኑ መድረስ የሚቻል ባን በእነሱ በላይ በኩል ሊደርስባቸው ይችላል በሰሜን በኩል ስለዚህ በጣም ስትራቴጂክ የሆነ ቦታ ላይ ነው ያሉት እና ምን ሊያደርግ ነው የምዕራቡ ዓለም እንትን ወደ እኔ የሚስፋፋው ኔቶ በተለይ ሰሜን አትላንቲክ አልኪዳን የሚባለው ድርጅቱ ምን ያደርግ ወደ እኔ ይመጣል ነው ይሄ ማለት ራሽያ ብቻ ህልውናዋ እራሱ አደጋ ላይ ወድቋል። ስለዚህ አላስጠጋሙ መጠጋት የለባቸው ራቁኝ ነው የሚለው። ቢቻል እንደውም የወጡትን ሪፐብሊኮች በሙሉ የፑቲንን አላማ የሚደግፉ ቢሆኑ እመርጣለሁ ይላል። እንግዲህ በምን ያህል ይሰራል ይሄ ነገር የፈረሰን ሀገር ራስህ አብርሰህ እንደገና መልሰህ ደግሞ ች ሀገር እንደገና መልሰ ትልቅ ሀገር አደርጋለሁ ምናምን የሚል ነገር የሶስተኛዋን ዓለም የሚመስል ፖለቲካ እዛ ላይ ይታያል። የምዕራቡ አለ ፍላጎት በቀጥታ ባይንጸባረቅም የኔቶ መስፋፋትና ራሻ በሩ ላይ በመቆም የሚገኘው ጥቅምን እንደሆን አልገባኝም። ባይገኙ ምን ይሆናሉ ራሻስ ቢስፋፋ የሚለውን ነገር መመዘ እና በሰፊው ማየት ይፈልጋል። የወሎ ዩኒቨርሲቲው ዶክተር አሰፋ ባልቻ ይቀጥላሉ። መስፍን ስለተስፋፋ ተስፋፋ የዓለም ጦርነት ስጋት ጠይቋቸዋል። የብዙዎችም ፍራቻና ጥያቄ ነው። እርሳቸው እንዲያ አይነት ቀን ከመጣ የመጨረሻው ቀን ብለው ነው የሚጠሩት። የተፋጠጡት ያደርጉት ይሆን ስምንተኛዎች እንደምንድል ኛ የመከራ ቀንና የመጨረሻው ቀን የሚባለው ሁሌ እንደተወራ ነው። የሶስተኛ ዓለም ጦርነትን አይመጡ ማለት በራሳቸው ላይ ራሳቸው ቃታውን ሳቡ ማለት ነው። ለራሳቸውን ጥፋት ሰልፍ ዲስትራክሽን ነው። ስለዚህ እሱን ይህንን ለማድረግ መራቢያኖች ፈቃድ የሚኖሩት እኮ እነሱ ናቸው፣ ዓለም ላይ እኛ እኮ አይደለም መኖረው ኑሯቸውን ጥለው። በአብዛኛው አማኞች አይደሉ ፖለቲከኞቹ በተለይ በአፋቸው አውሩ እንጂ የምድር ምቾት ጥለን ሰማያ ቤት እናገኘዋለን ብሎ የሚያስቡ የእኛ ቢጤ ምስኪኖች አይደሉ። ስለዚህ ለማንም ጥለው ላይ አይሄዱ። ያንንም ቃታ ማስፈራሪያ ነው እንጂ አንዱ ከሳበ ማለት በኒክሌር ቋንቋ ከወደኛው በኩል ኢሚዲየትሊ ያኛው ታርጌቱን ሳይመታ ከዚህኛው በኩል ተተኩሷል ማለት ነው። ያን ያህል ሬዲነስ አለ። ስለዚህ ይህንን ማድረግ በሚቻል ሁኔታ ውስጥ ናቸው ብዬ አልገምት ነው። ሶስተኛ የአለም ጦርነት ተነሱ፣ የኒውክሌር ጦርነት እና ይሄ ዱምስዴይ የምትለው የመጨረሻው አፖካሊፕስ የምንለዋል አለም የመጨረሻው እንትን ነው፣ ያ ይመጣል ብዬ አልገምትም። በሁለቱም በኩል ያሉ ቡድኖች የዓለምን ፍሬ የሚያጣጠሙ ናቸው። መዓዛዋን የሚያውቁት እነሱ ናቸው። የዚህ የምድሩ አኑሮ እና የሚያጣጥሙት እነሱ ናቸው። ያንን የሚያጣጥሙት ደግሞ በብዙ ቢሊየን ህዝቦች መከራ ላይ ነው። ስለዚህ ሁለት የተፋጠጡ አለምን መቆጣጠር የሚፈልጉ ሀይሎች እንትን ይመስላል አለ አይደለም፣ እንደገና የሁለተኛ ዙር የቀዝቃዛው ዓለም አይነት ጦርነት እንትን ውስጥ የገቡ የሚመስል ያለ ይመስለኛለን። እንግዲህ እዚያ ማዶ ባሕሮችና ብዙ ሰማዮችን ተሻግሮ ያለ የአውሮፓ ጦርነት አፍሪካን ያስፈራ ይነካ ይሆን እንዴ ዶክተር አሰፋ? በቀጥታ ባይሆን በተዘዋዋሪ መንገድ ሁሉንም ዓለም ህዝቦች ይነካል። እንዲህ አይነት ጦርነቶች ምክንያቱም የሚነኩት ቦታዎች ማለት ጦርነቱ የሚቀሰቀስባቸው ቦታዎችና ግጭቶች ያሉበት ቦታዎች ላይ ያለው ወታደራዊ እንቅስቃሴ ብቻ ሳይሆን በወታደራዊ እንቅስቃሴ የተነሳ የሚስተጓጎሉ የትራንስፖርት የሚስተጓጎሉ የሸቀጥ ዝውውሮች የሚስተጓጎሉ የሰዎች ዝውውሮችን በግምት ውስጥ ስታስገባ ነዳጅ ለምሳሌ ከራሻ ወዴት ስንትና ስንት ሀገር ይሄዳል። አሁን የራሻ አውሮፕላን በዚህ አየር ክልል እንዳታልፍ፣ በዚ አየር ክልል እንዳታልፍ ምናምን መባሉ በቀላል ነገር እንዳይመስል እና የራሻ ወዳጅ መስመሩ በዚህ እንዳያልፍ ጀርመኖች የዘጉትን አይታል። እንግዲህ ከበፊት የተዘረጉትን በየት በኩል በየት እንደሚያልፉ መስመሮቹን በደንብ መመልከት ነው የእነሱ መስተጓጎል የመሳሰሉት በመካከለኛ ምስራቅ ላሉ ላልተነኩት ልበለ ወይም ሬቲቭ ፒስፉል በሆነው ወይዚህ የአረቡ ቬኔዙላ አካባቢ ላሉት የነዳጅ ባለሀብቶች ደግሞ እንደፈለጉ በበርሜሉ ላይ እንዲጨምሩ ይረዳቸዋል። ይህ ማለት ሁሉም ዓለም ህዝብ ጠቅላላ ነዳጅ ተጠቃሚ ነው፣ በነዳጅ ዋጋ ላይ ከፍተኛ ጫና ሊፈጥር ይችላል። የወሎ ዩኒቨርሲቲውን ዶክተር አሰፋ ባልቻን የደሴውን ባልደረባይን መስፍን አራጌን አመሰግናለሁ። ትናንት ምሽት ላይ ደግሞ ወደ ዩክሬን ደውዬ ነበር። አዎ፣ ይቅርታ አሁን ትንሽ እንትን ችግር አለብኝ። ቻት እንትን እንትን እያሉ ነው እንትን እና መልሽ መደውል ይችላለሁ። ሄሎ ዌይት ዌይት ፕሊዝ ሚ እንትን ደውል እየተደወለ ነው። ቢመጣ አሁን እያሰበ ነው እየወጣ እንትን እያ ከከተማ እየወጣችሁኮትም ነገሩኝ። አሁን በየት ገብቻለሁ። እሺ የት ከተማ ነው ለመሆኑ ያላችሁት? እኔ ያለሁት ኦዴሳ ነኝ። እንዴት ነው ሁኔታ አሁን ያለው ኦዴሳ ውስጥ ሁኔታው? እኔ የምኖርበት ቦታ ሲድሞኔቫ ነው። ከዛ በኋላ ከሲድሞኔቫ እዛ፣ ምክንያቱም በእኛ አካባቢ ኤርፖርት አለ እና ደግሞ ከእኛ ጀርባ ደግሞ እንትን ነበር የወታደሮች መቀመጫ ነበር፣ የጦር ሰፈር ማለት ነው። የጦር ሰፈር አለ እዛ። ተደብደቧል። እኛ እዛ እየመጀመሪያው ጊዜ ይሄ የጦር ሰፈር የሚሉኝ ትልቁ የኦዴሳ ማሰልጠኛም ያለበት ነው ወይስ በጣም ብዙ ቦታ ነው ያለው? እ ማሰልጠኛ ቦታው ዛሬ ራሱ አሁን እኛ ወጥተን ወደ የልጄ አያት ቤት መጥቻለሁ ርቅያለሁ። በአጭሩ እስቲ ንገሩኝ ስለ ራስዎ። እስቲ ማርኬት ውስጥ ነው የምሰራው፣ ስቶር ማናጅመንት ነው የምሰራው። እኔ ዮሴፍ አቡሽ ታደሰ። ከእኛ ሰፈር አጠገብ ነው የምሰራው። ሀያ ደቂቃ ወክ እያደረኩ ነው የምሄደው። እንዴት ነው ወደ ዩክሬን የሄዱት እርስዎ? መቼ ነው ዩክሬን የሄዱት? በፈረንጆች አቆጣጠር በሁለት ሺ ስድስት ነው የገባሁት ዲሴምበር። በሺ ዘጠኝ መቶ ዘጠና ዘጠኝ ዘጠና ስምንት አካባቢ ማለት ነው በኢትዮጵያ አቆጣጠር። አሁ እንደዛ። ለምንድን ነበረ የሄዱት ወደ ዩክሬን? ወደ ዩሮፕ ለመሄድ ፈልጌ እዚሁ ቀራው ከዛ በኋላ ተገባው ወለድ ከዛ በኋላ እዚህ ቀረ። አስራ ስድስት አመት ነው ዩክሬን ውስጥ። ዩክሬናዊት ናቸው ባለቤቷ፣ ዩክሬናዊት ናት። ቪክቶሪያ ዩሽንኮ። እስቲ ቀደም ስላለው ሁኔታ ባጭሩ ይንገሩኝና ምን ይመስል ነበር የዩክሬን ሁኔታ ግንኙነቱ? ብዙ ነገር እንግዲህ ተለዋውጧል። እርስዎ እዛ ያሉ የመንግስታት ለውጥ ሁሉ ተፈጥሯል። ምንድን ነበር ያለው የህዝቡ ግንኙነት? ስለ ሩሲያ ያለው አመለካከት ምንድን ነው የሚመስለው? ምን መሰለህ፣ እኛ የምኖረው ኦዴሳ ውስጥ ነው። ኦዴሳ ውስጥ ብዙ ሰዎች የሚደግፉት ነው እኔ ራሱ ዩክሬንኛ ተምር ያለው ኮርሶ ሲቻ ያለው አላውቅም። እስካሁን ድረስ መናገር ራሱ አልችልም፣ ግን መሰለ በዩክሬንኛ። በራሸኛ ቋንቋ ነው ሁላችንም የምንግባባው በራሸኛ ቋንቋ ነው እና በፊት የነበረው እነዛ እንትን በሪቮሉሽን ወረደ። ከዛ በኋላ ሌላ ተዘካ። ከዛ በኋላ አሁን ይሄ መጣ። እኛ የምናስበው እንደዚህ አይነት ነገር ይፈጠራል በራሽያ ና በዩክሬን ማንም ገምቶ የማያውቀው ነገር። የሰው አስተሳሰብና ስሜትስ ምንድን ነው የሚመስለው? ልንገርህ፣ ሰባ አምስት ፐርሰንት ዩክሬኖች እኛ ዩክሬንያንን አንፈልግ የሚል ሀያ አምስት ፐርሰንት አሉ እዚህ አካባቢ የሚኖሩ ከአንድ ቤት ወደ አንድ ቤት ስትሄድ፣ ከአንድ ቤት ወደ አንድ ስትሄድ ከአስር ቤት ሜቢ ሁለት ሰው ታገኛለህ፣ ራሻ ደጋጆች። አብዛኛው ዩክሬናዊ ነኝ የሚል ነው ማለት ነው ያለው። አብዛኛው ከተማ የሚኖረው ሰው በራሻኛን የሚያወራው በራሻኛን የሚግባባው ሁሉም ነገር እንትን በመንገድ ላይ ምናምን ምናምን፣ ሱቅ ስገባ ምናምን እንደዛ ነው የሚለው። ግን ገቨርመንት ኦፊስ ስገባ በዩክሬንኛ ነው ማውራት ያለበት፣ ግዴታ የምጽፈው በዩክሬንኛ ነው። ሁሉም ነገር እርሶ እዛ እያሉ ነው እንግዲህ ክሪም ወይም ክሪሚያ የተያዘችው ሩሲያ ሁለት ሺህ አስራ አራት እና ያንን ሁኔታስ እንዴት ነው ሰው ያየው ነው? ከዛ በኋላ ነው እንቅስቃሴ ራሱ የተጀመረው። ዩክሬንኛ መሆን የሚፈልግ ሰው ሁሉም እኛ ዩክሬንንን መልሶ ለን የሚሉት። አቶ አቡሽ እርሶ ራስዎ ባለቤቶ ወይም የባለቤቶ ቤተሰቦች ምንድን ነው ውስጥ የሚያስቡት? ስለ ሩሲያና ስለ ዩክሬን ግንኙነት መናገር እንትን በጣም ነው እንትን የሚጨነቁት? እንደዚህ ነገር የሚያስፈልግ ነገር አልነበረም የሚላሉ፣ ግን ሁሉም የእኔ ቤተሰብ ሁሉም አያቶቹ፣ ቤተሰቦቻቸው፣ የእኔ ልጅ፣ ሁሉም ሰዎች የሚያስቡት እኛ ዩክሬንያን ነን። የመጨረሻ ጠንካራ ውሳኔ ወስደዋል። ሁልጊዜ ከእነሱ ጋር ስታወራ ነባር ነው። እኔ ግን አንዳንድ ጊዜ ለስለስ ብዬ ምን አለበት ምናምን በፊት ራሱ ለስለስ ለስታወራ ምን አለበት ምናምን ብትግባቡ ምናምን ስን እነሱ ከክሪም በኋላ የመጨረሻ ጠንካራ ውሳኔ ሁሉም እስቲ አሁን ስላለው ሁኔታ ደግሞ ይንገሩኝ። ሁኔታው እዚህ ኦዴሳ ውስጥ በጣም ከባድ አይደለም። ዛሬ ከቤት ወጥቼ ወደ አያቴ ቤት ነው የመጣሁት። መንገድ ላይ ምንም ችግር የለም። ፍተሻ አለ፣ ተቆጣጠሮች አሉ። እኛን ግን ምንም የፈተሹን ነገር የለም። ድራይቨር ግን መተናል። ወደ አያታዎቻችን ቤት ዛሬ ነው የወጣሁት። ከዛ ኦዴሳ እስካሁን በዩክሬን ስር ነው ወይስ የሩሲያ ወታደሮች ይዘውታል? በዩክሬን ስር ሀንድረድ ፐርሰንት። አካባቢ ውስጥ አካባቢው ይተኩሳሉ፣ ፍንዳታ ይሰማል። ዛሬ የሰማሁት ሁለት ፍንዳታ ነው። አሁን አላርት ራሱ ይዤ ጮኸ ነው። ለዛ ነው ሮጭ የገባት። አሁን እንደዛ እያሉ ነበረ፣ ማስጠንቀቂያ እየሰጡን ነው። ሊተኩሱ ነው እያሉ ነበረ። ሚያዝ ይመስሎታል በሩሲያ ወታደሮች ኦዴሳ? እኔ እሱን ማሰብ ከባድ ነው። እነሱ ከተስማሙ ሜቢ ሊወጡ ይችላሉ፣ ግን መሰለ መያዝ ይችላሉ። በጣም ራሽያኖች አቅም አላቸው። እሱም መገመት በጣም በጣም በጣም ከባድ ነው። ከአሁን ድረስ ሰው ራሱ ሁሉም ተዘጋጅቷል። አይዶን ነው ወት ፍላፍል ሌሎች ኢትዮጵያውያን፣ የሌሎች ሀገሮች ዜጎች ብዙ አሉ። ኦዴሳ ውስጥ ኢትዮጵያኖች፣ ኦዴሳ ውስጥ ያለነው ወደ አስር እንሆናለን። እማውቃቸው እና ሁሉም አሉ እስካሁን። እነሱ ደግሞ የቆዩ ስለሆኑ ተማሪዎች በድሮ በሰቤት ሳየቱ ያኔ ከዘጠና አንድ በፊት የመጡ ናቸው። ትላልቅ ሰዎች ናቸው እና እዛ አሉ። ተደዋውለናል መውጣት እነሱ ራሱ ከብዷቸዋል ብዙዎቹ የጥቁር አፍሪካኖች ምናምን ያን ጊዜ አሁን የመጡት አዳዲሶቹ አዲስ ጊዜ የመጡት አፍሪካኖች ምክንያቱም እነሱ ይህንን አጋጣሚ ተጠቅሞ መውጣት ይፈልጋሉ። ወደ ሮ ያን ጊዜ እነሱ ሁሉም ተዘጋጅቶ ነበር። ሁሉም ያኔ ወጡ ወደ ፖላንድ። እርሶስ የመውጣት ፍላጎት ሀሳብ የለትም አለኝ ሀሳብ ቤተሰብ ቤተሰብ ችግር ቤተሰቡ የመውጣት ሀሳብ የለውም። ከእርስዎ ጋር እየተነጋገር ነበር አሁን ዶ እያወራን ተቻል መውጣት እንችላለን፣ ግን መንገድ ላይ አሁን የሚፈጠረውን ነገር በጣም ከባድ ነው። ምክንያቱም ኦልሬዲ ዌር ሌት ምክንያቱም ስራ ቦታ ያስቀመጥኩት ነገር አለ ምናምን እሱን ነገር ሶልቭ ማድረግ የምፈልገው ነገር ነበረ። ኦልሬዲ ሌት በጦር ተከቧል ማለት ነው አካባቢው። ከዚህ መውጣት ከስትፈልግ በኒኮላይ ኒኮላይቭ የሚባል ስናለ በዛ ብትወጣ ከሆነ እዛ ራሽኖች አሉ እየተባለ ሪስክ መውሰድ ራሱ አያስፈልግም። የስ ልጅ ይዘ ማስጠንቀቂያ እየሰጧችሁ እንደነበረ ነግረውኛል። አሁን ተኩስ ቢከፈት ከባድ መሳሪያ ቢተኮስ የምትጠለሉበት ቦታ አለ አለ ሸልተር ሀውሳል ደና ትንሽ ሀዴ ቃ ምናምን ሜድ ያስፈልጋል። እና አሁን ትሄዳላችሁ ወደዛ ወይስ ምንድን ነው የሚያስ? ነው እስካሁን ድረስ ምንም ነገር የሰማነው ነገር የለም እስካሁን አላርት ብቻ ተደርጓል። ሁል ጊዜ አላርት ይደረጋል። አራ ሲደረግ መደበቅም ያስፈልጋል። ሴት ነች ወንድ ነው? ልጆ ወንድ። ስንት ዓመቱ ነው? ሰባት ዓመቱ። ምን ያውቃል ስለዚህ ጉዳይ? አሁን ትነጋገራላችሁ? የመጀመሪያ ጊዜ ሲፈና ያውቃል። እንትን ራሽያ እንደወረራችን ምናምን ያውቃል። እሱ የሚለው እኔ ዩክሬን ነኝ የሚለው የመጀመሪያ ጊዜ ሲፈነዳ ሐሙስ ጠዋት ሁለቱን እኔ ወደ ስራ ልወጣ ሌሊት ነበር አምሳሌ ሌሊት ነው የሚሄደ ስራ ልወጣ ስል የፈናዳ ነሳች። ከዛ በኋላ እንደገና ሁለት ጊዜ መጡን። ከዛ በኋላ በአምስተኛው ጊዜ በጣም ከባድ ነበር፣ አጠገባችን ነበር የተመጣው። ያን ጊዜ የመጨረሻ ነግ አስደንግጦ ምን ተፈጠረ ምናም ብሎ ነበር። ያን ጊዜ እኛ ራሱ አናቅም፣ ምን እንደሆነ ለምን እንደሆነ እኛ ራሱ አናቅም። ኢንፎርሜሽን የራሱ የለም። የደረሰ ጉዳት ነበረ? በዛ ፍንዳታ ምንም የደረሰ ጉዳት የለም። እነሱ ሚሊተሪ ቤዞቹን ያን ጊዜ የመጡት የመጀመሪያ ቀን። እርሶ የዩክሬን ዜግነት ወስደዋል እ የዩክሬን ዜግነት ዩክሬናዊ ነት እና የእርሶም የራስ ስሜት ዝንባሌ መንፈስ እንደ ቤተሰቡ ነው። አዎ ምን ምን ታደርጋለህ? ቤተሰብ ካለ ልጅ የምትወድ ከሆነ ሚስት የምትወድ ከሆነ ከእነሱ ጋር መቆም የምትችለው። ለአደጋ ጊዜ የሚሆን ያስቀመጣችሁት አለ? ስንቅ፣ ውሃ፣ ሁሉም ነገር ኦልሬዲ ያን ጊዜ ተገዝቶ ተቀምጧል። ኢነርጂስ አለ፣ መብራት፣ ጋዝ፣ እንዲህ የመሳሰሉ ነገሮች ሁሉም አለ። ኤነርጂ አለ፣ ጋዝ አለ። እስካሁን ድረስ ማንም የጠፋ የለም። ኢንተርኔት ያየው አለ ኢንተርኔት ራሱ ኤኒ ታይም ብትደውሉልኝ በኢንተርኔት ማግኘት ትችላላችሁ? ምንም ችግር የለም እስካሁን ስንት ኪሎ ሜትር ርቀት ላይ ይሆናሉ የሩሲያ ወታደሮች አሁን ያሉት የምታውቁት ነገር አለ የሚሉት ዛሬ ኢንተርኔት ጠዋት ለዚህ የወጣሁት ኡመን ናቸው ኡመን ጋር እየተዋጉ ነው ይባላል ኡመን እኔ ራሱ ቼክ አድርጌ ኢንተርኔት አስኮል ኪሎ ሜትር ሀማች ኪሎ ሜትር አይዶን ነው ቼክ አድርጌው አላገኘሁትም ግን ኡመን ማለት ከኦዴሳ መግቢያ ቦታ ኢትዮጵያ ውስጥ ቤተሰቦች አለ አዎ፣ አሉ አግኝተዋቸዋል። ያለችኝ አባቴ የዘራም ያለው አግኝተዋቸዋል። አዎ፣ ይደውሉልኛል ሁልጊዜ፣ በየቀኑ። ምን ያስባሉ፣ ይጨናነቃሉ፣ ይደውላሉ። ምንዴት ነው እንዴት ነው እንዴት ሆናችሁ እያሉ ይጨናነቃሉ። አይ፣ ይገባኛል። ከባድ ነው። እንድትወጡ አይጠይቋችሁ ወይም ይጠይቁኛል? ይጠይቁኛል፣ ሁልጊዜ። መውጣት ትፈልጋለሁ ግን መሰለ ያለኝ ነገር ማደርጋለሁ ግን አሁን ዲሲሽን መውሰድ ያስፈልጋል። ምን አይነት መውጣት አለመውጣት ወረዲ ጊዜው ትንሽ ዬ ቆይቻለሁ። መወሰን ያስፈልግ። አቶ አቡሽ፣ በሩሲያውያንና በዩክሬናውያን መካከል ይህንን ያህል የሰፋ ልዩነት የለም፣ አንድ ህዝብ ናቸው እየተባለ ይወራል። እንደውም የሩሲያ መሠረቷም ዩክሬን ነች፣ ኪዬቭ ነች ተብሎ ይነገራል። ይሄ ስሜት በዩክሬንያውያን ውስጥ የለም አለ? እሱማ አለ የሚሉት እኮ ስሎቬኒያ ስኪ ነው እነሱ ሚሉት። እኛ ስሎቬኒያ ስኪ እነሱ የራሳቸውን ህዝብ ስሎቬኒያ ስኪ የእነሱ ህዝቦች ሁልጊዜ ጊዜ ወንድም፣ እዚህ ሀገር ለምሳሌ አንድ ቤተሰብ ውስጥ ሁለቱ ልጅ ራሽያ ነው የሚኖረው፣ ሁለቱ እዚህ ነው የሚኖረው። ሜቢ አባት እየወዛ ነው የሚኖረው፣ የተጋቡት እዚህ ነው። በጣም አንድ ህዝብ ነው፣ ወንድምና እህት የሆነ ሀገር ነው። በሲቪል ሩሲያውያን እና በሲቪል ዩክሬናውያን መካከል ያለው ግንኙነት ይህ ሁኔታ ከተፈጠረ ወዲህ ምን ይመስላል? አሁን እኔ እንደማየው እዚህ ሀገር በጦርነቱ በተፈጠረው ሁሉም አልነው የእነሱ የፖለቲካ ፕሮብሌም ሊሆን ይችላል። ሜቢ የእነሱ የራሳቸው ችግር ይኖርባቸዋል፣ ግን ህዝቡ አልተጣላም። የማስበው ሌላ እዚያው ዩክሬን ውስጥ የሚኖሩ የሩሲያ ደጋፊዎች የሆኑ በምስራቅ አካባቢ እንዳሉ ነው የሚታወቀው። እንደውም በውጊያው ውስጥ እነሱም ራሳቸው ተሳታፊ እንደሆኑ የመገንጠል ጥያቄ እንዳነሱ ነው የሚታወቀው። ዩክሬናውያን አሁን አሁን ሉሃንስክ አካባቢና ዩክራይናውያን እንደዚህ አይነቱ ጥያቄ ምንድን ነው የሚሰጡት ምላሽ? ምን ሲያስቡ ቆዩ? ይሄ ሁኔታ ከመፈጠሩ በፊት ያን ጊዜ ያኔ ብጥብት ሲፈጠር የተጀመረው ጣጣ እሱን ያመጣው። ምክንያቱም ያን ጊዜ ገቨርንመንት የለም ነበር። ገቨርመንት ኦልሬዲ ሄዷል ወደ ሞስኮ፣ ያኔ የነበረው ፕሬዚዳንት። ከዛ በኋላ የሚያዘው ማንም የለም። ያን ጊዜ ሁሉም ተሰባስበው ማጥቃት ጀመሩ። ትንሽ ነበሩ። ከዛ በኋላ እየሰፉ እየሰፉ እና እርዳታ እያገኙ እየሰፉ እየሰፉ መጡ እና ደግሞ የራሻን እርዳታ አገኙ። ከዛ በኋላ ትልቅ አታክ እያለውን ራሳቸውን መከላከል ጀመሩ እና ቼቼኖች ራሱ ያን ጊዜ ገቡ፣ ተዋጉ እና እንደዚህ ተፈጠረ። እነሱ የያዙት እኮ ሰላሳ እና አርባ ፐርሰንት ያን ጊዜ እስካሁን ድረስ። ከዚህ በኋላ ሜቢ አስፍቶት ይሆናል፣ ምክንያቱም ራሻኖች አሁን ገብተዋል እዛ። ወረዲ ተፈርሟል፣ ዲክላር ሆነዋል። አሁን ተስፋፍቷል። ሩሲያ የምትለው ዩክሬን የኔቶ አባል መሆን የለባትም ነው፣ ፕሬዚደንቷም ደጋግመው የሚፈልጉት የሚጠይቁት። ዩክሬናውያን ራሳቸው ምን ያስባሉ? ስለዚህ ጉዳይ ይነጋገራሉ? ትነጋገራላችሁ? ትወያያላችሁ? አዎ እንወያያለን። ዩክሬንያን ዩክሬንያን ሪሊ ዩክሬንያን የሚያስቡት ከሆነ ኔቶ መሆን ይፈልጋሉ፣ የዩሮፕያን መቀላቀል ይፈልጋሉ እንደ ህይወት መኖር ይፈልጋል የኑሮ ደረጃ እንዴት ነው ዩክሬን ውስጥ ዩክሬን ኑሮ ደረጃ እንዴት ትኖራላቸው መመሰለ ስገባ የመጀመሪያ ጊዜ ዩክሬን ውስጥ ገባ በጣም ከባድ ቋንቋ መልመድ ያስፈልጋል ሲስተሙን ማወቅ ያስፈልጋል ሰው መገናኘት ኮኔክሽን ያስፈልጋል ኮኔክሽን ከሌለ ዘን ኩል የሆነ ነው በጣም ብዙ ሰዎች አሉ ማቃቸው ከአፍሪካ የመጡ እኔ ነ ስራ ሰዎች አሉ ወደዛ በጣም ከባድ ነው። ለአዲስ መጪ በጣም በጣም እንደውም አሁን እየባሰ ነበር። ትንሽ የቆየ ነው ትንሽ እንሻላለን። ምክንያቱም እንደ በዛ ጀምረን ትንሽ ከፍ ከፍ እያልን መጣን። አሁን ይህ ሁሉ ነገር ተፈጠ ከባድ ነው። ለአዲስ መጪ በጣም ከባድ ነው። ግን ዩክሬን ውስጥ የዘረኝነት ስሜት አለ የሚባል ወሬ ይሰማል አልፎ አልፎ። በእርግጥ እርስዎ ዩክሬናዊት አግብተው የዩክሬናዊ ቤተሰብ አባል ነዎት። በአጠቃላይ ግን ሲመለከቱት እንደ ጥቁር ምንድን ነው ግንኙነቱ የሰው ከውጭው ጋር ከአፍሪካውያን ጋር የሚመስል ዘረኝነት አለ? በጣም ከባር ነው። እኔ ራሱ ብዙ ጊዜ በፊት ሳላገባ በፊት አጋጥሞኛል። እንደምትኖረው ሰፈር አካባቢ ነው እኔ በፊት የምኖርበት ሰፈር በጣም ዘረኛ ሰፈር ነበር። ከዛ ወጥቼ እንደገና ቀየሬ አለ ልጆች አሉ። ዝም ብለው ወጣቶች፣ ጎርምሳዎች ችግር አለባቸው። ግን ትልቅ ሰዎች ከሰላሳ አምስት ዓመት በላይ ከአርባ ዓመት በላይ የሆነ ምንም ችግር የለም። ወጣቶች ከሰላሳ አምስት ዓመት በታች የሆነ ችግር አለባቸው። ያው ጥቁሩን መላከፍ ምናምን የሆነ የሚደብር ጠቃዋለ ጥቁር እንደሚሰድቡ እንደዛ አይነት ነገር ይሰደባሉ። ግን ምን ታረገዋለህ ብለህ ነው፣ ሰው ሀገር ነው ያለው ጸጥ ብለን መሄድ። አንዳንድ ጊዜ ማታ ላይ ካገኙ ሜይ ቢ አታክ ሊያደርጉ ይችላሉ። ልጆ ምን ይላል ትምህርት ቤት ውሎ ሲመጣ? ስለዚህ አይነት ግንኙነት የምታወሩበት ጊዜ አለ? ትምህርት ቤት እስካሁን ድረስ ኪንደርጋርደን ተምሮ ጨርሰው አሁን አንደኛ ክላስ ጀምሮ አሁን ሊያልቅ ነው። በሰባት አመቱ ነው ያስገባ ነው አንደኛ ክላስ እና እስካሁን ድረስ ኦኬ ነው። ጥሩ ትምህርት ቤት ነው የማስተምረው እዛ ችግር የለም። ትንሽ ይርቃል ግን እያደረስ ነው ስራ ትምህርት አልተቋረጠም። ሰሞኑን በጣም አመሰግናለሁኝ አቶ አቡሽ። ራሳችሁን ጠብቁ። እንግዲህ እግዚአብሔር ከእናንተ ጋር ይሁን። አሜን፣ አሜን፣ አሜን፣ አሜን። እግዚአብሔር ይመስገን። እናንተ ራሱ ስለደውላችሁ በጣም እግዚአብሔር ይመስገን። ሁሉም ሰላም ይስጠን። ሳምንት እንዲ እንከታተላለን፣ እንደውላለን። ሰላም ሁኑ ሁላችን፣ ወረድ ሰላም ያርግልን። የተባበሩት መንግስታት ድርጅት አስቸኳይ ጉባኤ እንዲጠራ የጸጥታ ጥበቃ ምክር ቤቱ ዛሬ እሁድ ድምፅ ይሰጣል ተብሏል። ምክር ቤቱ ጥሪው እንዲደረግ ከወሰነ ባለ 193 አባል መንግስታቱ ስብሰባ ነገ ሰኞ ተቀምጦ ይመክራል። እንዲህ አይነት ጉባኤ ለድርጅቱ ተዘውትሮ የሚስተዋል አይደለም። በዓለሙ ኅብረት ታሪክ ባለፉት ሰባ ሁለት ዓመታት ውስጥ አስር ጠቅላላ ጉባኤዎች ብቻ ናቸው የተጠሩት። ይህ በሩሲያ የዩክሬን ወረራ ላይ የሚነጋገር ጠቅላላ ጉባኤ እንዲጠራ ወይም እንዳይጠራ ለመወሰን ከጸጥታ ጥበቃ ምክር ቤቱ ዐሥራ አምስት አባላት የዘጠኙ በቂ ነው። ውሳኔን የማስቆም ወይም ድምፅን የመሻር ኃይል ቦታ አይኖራቸውም አሁን ባለው የምክር ቤቱ አዝማሚያ ደግሞ ጉባኤው እንዲጠራ የሚቀርበው ሐሳብ ተቀባይነት የማግኘቱ ነገር ይበልጥ የተጨበጠ እንደሚመስል ዲፕሎማቶችን የጠቀሰ የሮይተርስ ዘገባ አመልክቷል። ዘጠኙ ይሁን ካሉ በቂ ነው። የአሁኑ አስቸኳይ ጉባኤ ጥሪ ሐሳብ የገባው ከትናንት በስቲያ በተደረገው የምክር ቤቱ ስብሰባ ላይ የመስኮብን እርምጃ ለማውገዝ የቀረበውንና የተመከረበትን የውሳኔ ሐሳብ ሩሲያ ውሳኔን በማስቆም ወይም በመገልበጥ ኃይሏ ውድቅ ካደረገችው በኋላ ነው። ያንን ረቂቅ የምክር ቤቱ 11 አባላት ሲደግፉት ቻይና፣ ህንድና የተባበሩት አረብ ኤሚሬቶች ድምፅ ከመስጠት ታቅበዋል። ምንም እንኳ የጠቅላላ ጉባኤው ውሳኔ ምንም ይሁን ምን አሳሪ ባይሆንም የፖለቲካ ክብደቱ ግን በቀላል እንደማይታይ ነው ዲፕሎማቶቹ የሚናገሩት። ዩናይትድ ስቴትስና አጋሮቿ የሚፈልጉት የፕሬዚደንት ቭላዲሚር ፑቲን ወረራ በዓለም የተወገዘ ሩሲያም የተነጠለች የተገለለች ሀገር መሆኗን ማስጨበጥ ነው። የዛሬ ስምንት ዓመት ፑቲን ክርምን ወይም ክሪሚያን ይዘው ያካሄዱትን ውሳኔ ህዝብ ተቀባይነት የሌለውና ውድቅ ለማድረግ የቀረበውን ሐሳብ መቶ አባል መንግሥታት ተቀብለውታል። 11 አገሮች ተቃውመዋል፣ አምስት ታቅበዋል። 24 አገሮች ጨርሶውንም ድምፅ አልሰጡም ነበር። በሌላ በኩል ዋና ጸሐፊ አንቶኒዮ ጉቴሬሽ ትናንት ለዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ስልክ ደውለው ድርጅቱ ለዩክሬናውያን ሰብአዊ እርዳታ የሚደርስበትን ሁኔታ ለማጠናከር የያዘውን ዕቅድ እንደነገሯቸው የድርጅቱ ቃል አቀባይ ለጋዜጠኞች ገልጸዋል። ጉቴሬሽ ከነገ በስተያ ማክሰኞ ለዚሁ ጉዳይ የሚያውሉትን ገንዘብ ለማሰባሰብ ጥሪ ያደርጋሉ። በመቶ ሺዎች የሚቆጠሩ ዩክሬናውያን ለመፈናቀልና ለስደት በመዳረጋቸው በሚቀጥሉት ሶስት ወራት ውስጥ እርዳታ ለማድረስ ከአንድ ቢሊዮን ዶላር በላይ እንደሚያስፈልግ የድርጅቱ የረድኤት ጉዳዮች ኃላፊ ማርቲን ግሪፊት አስታውቀዋል። ይህንን የሩሲያ ዩክሬንን ጉዳይ ከርቀት ሆነው በቅርብ የሚከታተሉ እጅግ ብዙ ናቸው። የተለያዩ አቋሞችንና ሐሳቦችን ይዘው የሚከራከሩም አሉ። የኢንተርኔት መድረኮችና የኢሜይል ቡድኖች የሚያንሸራሽሯቸውን ሐሳቦች መከታተል ከውቅያኖስ እንደ መጭለፍ ነው። ከመካከላቸው ለአንዱ ኢሜይል ላኩኝና ሐሳባቸውን ሊያካፍሉኝ ተስማሙ። ተገናኘን። መቼም ቭላድሚር ፑቲንን የመሰለ በፖለቲካውም በስለላውም የተካነና የበሰለ ሰው ግራ ቀኝ ሳያይ መዝለቂያና መውጫውን ሳያገናዝብና ሳያመዛዝን እንዲያው ዘው ብሎ እንዲህ አይነት ደፋርና አደገኛ ሁኔታ ውስጥ ይገባል ብሎ ለማሰብ፣ ለመገመት ይከብዳል። ቀላል መውጫ አይኖራቸው ይሆን? እሱ ነው። እኔ ትልቁ ጥያቄ እሱ ነው። ምክንያቱም ለምንድነው ያልከኝ እንደሆነ አሁን የራሽያን መንግስትን ፕሮፓጋንዳ የሰማህ እንደሆነ ምን ይላሉ? አንደኛ ኒዮናዚ ነው ያለው መንግስት ይላሉ። የአሁኑ ፕሬዚዳንት ዩክሬን ጁ ነው። ይሄ ኒዮናዚ የሚለው ነገር ዝም ብሎ ፋብሪኬት የሚያደርጉት ነገር ነው። ሁለተኛ ነገር ደግሞ እኛ ልክ ትዝ ይልህ እንደሆነ አሜሪካኖቹ ኢራቅ የገቡ ጊዜ፣ እኛ ኢራቅ ስንገባ ህዝቡ አበባ ይዞ ወጥቶ ነው የሚቀበለን ነበር የሚሉ በግልጽ ይናገሩ የነበረው። ዛሬም ራሻ እኛ ዋና ከተማዋ ውስጥ ስንገባ የዩክሬን አበባ ይዘው ነው የሚቀበሉን ሲል ነው የጠበቀው። ሞልቶቭ ነው። ወንዱም ትንሹም ትልቁም እየተዋጋቸው ነው አሁን ነው መንገድ ለመንገድ ዋና ከተማዋ አካባቢ ላይ የህዝብ ድጋፍ የለውም። የአንድ የራሳቸውን ደጋፊ የሆነ ሰው አንጥተው ህዝቡ ላይ ማስቀመጥ ይፈልጋሉ። ያ ግን ስንት ጊዜ ነው ሊቆይ የሚችለው? ከአሁን በፊት እኮ ትዚህ ላህል የማይፈልጉትን ዲክቴተር አባረው ነው ዴሞክራቲካሊ ሌላ መንግስት እንፈጥራለን ብለው ያሉት። ለራሽያ መውጫ ያለበት ሁኔታ ላይ አይደለም ያለው አሁን። ስዊድን እና ፊንላንድም ከአሁን በፊት በጣም ኒውትራል ሆነው ለብቻችን ነው የምንኖረው ብለው የነበሩ ሀገሮች አሁን ይህ ነው የራሽያ ዩክሬንን መውረር ዲስከሽኑንም እ ውይይቱንም ኤንድ ሪዛልቱንም ወይም ደግሞ የመጨረሻውን ውጤትም እየቀየረው ነው። ምክንያቱም እኛ ትንንሽ ሀገሮች ነን፣ የሰላም ሀገሮች ነን ብለን ምንድን ነው መሳሪያና የሚሊታሪ ሀይላችንን አልገነባንም። ስለዚህ አሁን ለእኛ አሹራንስ የሚሆነን ከኔቶ ጋር መሰለፍ ነው ብለው ነው። እንዲሁም ራሻ እነሱንም አሁን እንደገና እያሰራራ ነው። እንደዚህ አሁን በሀያ አንደኛው ክፍለ ዘመን ላይ ቡሊ ሆነው መኖር አይቻልም። ራሻ አሁን ያለው እያደረገ ያለው ቡሊነት ነው። በጥባጭ ማለት ነው በአማርኛ የሚሉኝ። ኦኬ። ይሄ በጉልበት በጉልበቱ የሚኖር በጉልበቱ ይህ ነው። ተማሪዎቹ እያለን እያስገደደ ምሳ የሚነጥቅ እያስገደደ ከኪሳችን ፍራንክ የሚያወጣ አይነት የዱርዬ ፖሊሲን የያዘው ራሻ። ምክንያቱም በዓለም ውስጥ በምትኖርበት ጊዜ ልክ እንደ ማንኛውም ነገር አንተ አሁን ሱቅ ከግራና ከቀኝ ስትከፍት አንድ መሀል ላይ አንድ ቦታ ላይ ስትከፍት ከግራህም ከቀኝህም ከፊት ለፊትህም ካሉት ሱቆች የተሻለ አቅርቦት ሲኖርህ ነው ብዙ ሰው ወደ አንተ ጋር ሊመጣ የሚችለው። ግን ዱላ ይዘህ ሌሎቹ ሱቆች ውስጥ የሚገቡትን ሰዎች እየደበደብክ ወደ እኔ ጋኖ ማለት አትችልም። አሁንም የራሻ ከዩዌስቱ ጋራ ኮምፒት ማድረግ ከቻለ ወይ በኢኮኖሚ ኮምፒት ማድረግ አለበት ወይ በቴክኖሎጂ አድጎ ነው እኔ ጋር ብትመጡ እንዲህ አይነት ቴክኖሎጂ ይኖራችኋል፣ ማደግ ትችላላችሁ፣ ስቴብል ልትሆኑ ትችላላችሁ ማለት መቻል አለበት። አሁን እኮ ራሻ የቅድም እንዳልነው የኢኮኖሚውን መጠን የተመለከትከው እንደሆነ ካሉት አስራ አምስት የድሮ የሶቪየት ዩኒየን ወይም የሶቪየት ህብረት ሀገሮች ውስጥ ስትመለከት ከስምንቱ ከአስራ አምስት ውስጥ ከስምንቱ ከሱ ተገንጥለው ከሄዱት ትንንሽ ሀገሮች ያነሰ ነው። በጂዲፒ ፐር ካፒታ ወይም ወይንም ደግሞ በነፍስ ወከል ያለው የኢኮኖሚ ኃይል ያንን የሚያክል ሀገር ያን የሚያክል እውቀት ያለበት አገር ያንን የሚያክል ቴክኖሎጂ ያለበት ሀገር ኢኮኖሚ ላይ ፎከስ ማድረጉን ትቶ ይሄ የድሮውን የናሽናሊስት ራሽያን ድሮ የነበረውን ታሪክ እየተረከ መኖር የሚችል ሀይል የሚፈልግ ሀይል ነው። ይሄ ለራሽያኖችም አልሆነም። ለማን ነው ስሞ ዙሪያቱም ላሉት ሰው ጀስቹ አድዋን ኤግዛምፕል፣ አሜሪካ ውስጥ አሁን አንድ ደሃ የሚባል ሰው በግለሰብ ደረጃ የዓመት ገቢው አስራ ሁለት ሺ ስምንት መቶ ሰማንያ ዶላር ነው። ይሄ ደሃ የሚባለው ሰው ነው ማለት ነው። ደሀ በምትባልበት ጊዜ ደግሞ አሜሪካ የአሜሪካ መንግስት ድጋፍ ይሰጥሃል። ለምሳሌ ሺህ አምስት መቶ ብር የሚከራይ አፓርትመንት ውስጥ በሶስት መቶ በአራት መቶ ብር እንድትከራይ ይረዱሃል። የምግብም ኩፖን ይሰጠዋል። ይሄ የምግብ ሄደህ በነጻ የምትገዛበት ሰው እሱ እሱ ሲጨመር አንድ ሰው ድሃ ማለት አሜሪካ ውስጥ አስራ ስድስት አስራ ሰባት ሺህ ዶላር ድረስ ኢንካም አለው ማለት ነው። ድሃው ራሽያ ውስጥ ማዕከለኛ ኢንካሙ ይሄ በቃ አብሬጅ የምትለው አስር ሺህ አንድ መቶ ነው ከአሜሪካ ድሀ ከሚባለው በሀምሳ ፐርሰንት በላይ ዝቅተኛ ያ እዛ ላይ ፎከስ ከማድረግ ይልቅ ራሻ እያደረገ ያለው መሳሪያ እየገነባ መሳሪያ እየገነባ በዛ እያስፈራረሁ በዛ ኃይል ይዤ አካባቢዎችን እያስጨነቅኩ እኖራለሁ ነው። ይሄ ለራሻም አልሆነ ዙሪያውም ላሉት ሀገሮች አልሆነ። የሜሪላንዱ ዶክተር ዮናስ ብሩ ናቸው። ዮናስ ብሩ እባላለሁ። ለብዙ ጊዜ ዓለም ባንክ ውስጥ ነበር የምሰራው የመጨረሻው እስራኤል የዓለም የኢኮኖሚክ ንጽጽር የሚባል የዓለምን ጠቅላላ ኢኮኖሚ የሚያነጻጽር ክፍል የዓለም አቀፍ ምክትል ኃላፊ ሆኜ ነው ስራ የነበረው። ከዛ በተረፈ ለአጭር ጊዜ ፕራይም ሚኒስተር አብይ የኢኮኖሚ አማካሪ ካውንስል ብለው ሲፈጥሩ ለዛ ተመርጬ ከዛም አልፎ ለአጭር ጊዜ የኢንትሪም ቼር ወይንም ደግሞ ጊዜያዊ ሰብሳቢ ሆኜ ሰርቻለሁኝ። በዚህ በዳያስፖራ ስራ ላይ ብዙ እሳተፋለሁ። የኮቪድ አድቫይዘሪ ግሩፕ የሚባል ተፈጥሮ በብዛት ዶክተሮች አሉበት። ግን የተወሰን ደግሞ ሐኪሞች ያለ እንደሆነን የኢትዮጵያ መንግስት እናማክር ነበር። ይዛ ላይ አጋር ሰብሳቢ ነው ወይም ኮቸር ነበርኩኝ። በናይን ላይም እንዲሁ የውጭ ጉዳይ ሚኒስተሩን ለማማከር አንድ የተቋቋመ የናይል ክለብ የሚል ግሩፕ ነበረ። የእሱም ሰብሳቢ ነበርኩ። በህዳሴ ጉዳይ ማለት ነው። አዎ እሳተፋለሁ ለማለት የምኖረው ዋሽንግተን አካባቢ ሜሪላንድ ስቴት ውስጥ ነው። ከዶክተር ዮናስ ብሩ ጋር ሌሎችም በርከት ያሉ ነጥቦችን አንስተን ተወያይተናል። ዌብሳይታችንና ማኅበራዊ ገጾቻችን ላይ ይከተሉን። ከዶክተር ዮናስ ጋር በኢሜል ግሩፕ ሲከራከሩ ያገኘኋቸውን ሌላም ታዛቢ ለንግግር ጋብዤ ነበር። በሚሠሩበት ቦታ ምክንያት የጥቅም ግጭትና ሌሎችም አስፈላጊ ችግሮችን ለመከላከል ሲባል በዚህ ጉዳይ ላይ በራዲዮ ቀርበው የግል ሐሳባቸውን በአያንሸራሽሩ እንደሚመርጡ ከትሕትናና ከአክብሮት ጋር ገልጸውልኝ ተለያይተናል። ሌሎችን ለማግኘት እጥራለሁ። እየያዝኳቸው መለሳለሁ። ግዙፉ ማኅበራዊ መገናኛ ዩቲዩብ የሩሲያ መንግሥት ይዞታ የሆነው የሩሲያ ቴሌቪዥን አርቲ እና ሌሎችም ሩሲያውያን ቻነሎች በመድረኩ ላይ ከሚያወጧቸው ቪዲዮዎችና ማስታወቂያዎች ገንዘብ ማግኘት እንዳይችሉ ትናንት አግዷል። ፌስቡክም ሩሲያ ዩክሬንን መውረሯን ተከትሎ ተመሳሳይ እርምጃ ወስዷል። ዩቲዩብ በመንግስቱ ጥያቄ መሠረት የአርቲና የሌሎችም ጣቢያዎች ስርጭቶች ዩክሬን ውስጥ እንዳይታዩ መታገዳቸውን አስታውቋል። የፕሮፓጋንዳ ተቋማት ያሏቸው ሩሲያ 24 ታስ፣ አር አይ ኤ ኖቨስቲም እንዲታገዱ ዩቲዩብን መጠየቃቸውን የዩክሬን ዲጂታል ሚኒስትር ሚካይሎ ፌዶሮቭ ትናንት በትዊተር አስታውቀዋል። ዩቲዩብ እነዚህ ጣቢያዎችና የዜና አውታሮች ላይ የወሰደው ወይም የሚወስደው እርምጃ ይኑር አይኑር አልገለጸም። አርቲም እስካሁን ያለው ነገር እንደሌለ ሮይተርስ ዘግቧል። እጅግ በጋለው የምስራቅ አውሮፓ ጉዳይ ላይ መዘገባችንን መነጋገራችንን እንቀጥላለን። ዘገባዎቻችንንና ሙሉ ውይይቶቻችንን ከዌብ ከዌብሳይታችንና ከማኅበራዊ ገጾቻችን ያገኛሉ። ከዚህ በሳምንት ሰባት ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቪኦኤ ኢትዮጵያ ቻነል ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። በየዕለቱ ከሁለት ሰዓት ተኩል እስከ 3 ሰዓት በኦሮምኛ ከ4 ሰዓት እስከ 4 ሰዓት ተኩል በትግርኛ የምናስተላልፍላችሁን ፕሮግራሞቻችንንም ተከታተሉ። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ኢንስታግራምና ዩቲዩብ ላይም አለን አስተያየቶቻችሁንም አካፍሉን ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሠረት አኑሮ በኢሜል ለምትጠቀሙ ደግሞ አድራሻችን ኤችኦአርኤን አት ቪኦኤ ኒውዝ ዶት ኮም ሶሎሞን አባተ ነኝ የማስተናግዳችሁ Joyceena, the soul of Joycefeet, the soul the soul የከነገ በስተያው ረቡዕ የካቲት ሀያ ሦስት የአድዋ ድል አንድ መቶ ሀያ ስድስተኛ ዓመት መታሰቢያ ይከበራል። በውጭ ከሚኖሩ ኢትዮጵያውያን መካከል የኢትዮጵያን ቅርሶች በማሰባሰብና ለደህንነታቸው በመሟገት የሚታወቁትን በአድዋ ድል በዓል አከባበር ዝግጅቶች ውስጥም በንቃት የሚንቀሳቀሱትን አቶ አለባቸው ደሳለኝን አግኝቼ ነበር። አዎ፣ ኢትዮጵያ ውስጥ ያሉት በሙሉ አሁን ለምሳሌ ኢትዮጵያ ውስጥ ያሉት ወጣቶች አሁን ባለው ሁኔታ በጣም እኛ ከመንግስት እንዳለፈው አመት በሰፊው ይሰራበታል ብለን ጠብቀን ነበረ። ያ ሊሰራበት ባለመቻሉ ወጣቶቹ በራሳቸው ተዘጋጅተዋል። ለምንድን ነው ሆነው እንግዲህ አሁን ይሄ ነው ብሎ ኮሜንት ለማድረግ አይቻልም። ግን ምንድን ነው አሁን ይህንን ኃላፊነት ወስዶ ይሰራ የነበረው ባህል ሚኒስቴር ነው። እኛ የምናውቀው ዶክተር ሂሩትን ነው፣ እና እሷ ነበረች በዚህ ጉዳይ ላይ ባለፈው አመት ትሰራበት የነበረው ማለት ነው። አሁን ግን ያሉት ደግሞ ሌላ አዲስ የሆኑ ማለትም አቶ ቀጀላ ናቸው የባህል ሚኒስትሩ እና እንግዲህ እሳቸው ኃላፊነቱን የሚወስዱት እሳቸው ናቸው። ለምን እንዳልሰሩበት፣ ለምን ደግሞ እዚህ ደረጃ ላይ ሊያደርሱት እንዳልቻሉ መልስ ሊሰጡ የሚችሉት እሳቸው ናቸው። ግን ባለን መረጃ መሰረት ኮሚቴ እንደተቋቋመ፣ አንዳንድ ድጎማዎችን ለማድረግ እንደታሰበ በመረጃ ደረጃ አግኝተናል። ግን ጠቅለል ያለውን እንደ አገራዊ እንደ ብሔራዊ ኮሚቴ በፊት እንደተለመደው ለመስራት እኛም አልቻለም። ኢትዮጵያም ውስጥ የተቋቋሙ ይሄ ሀገራዊ ኮሚቴ መመስረቱንም በወሬ ነው የሰማ ነው። ተመስርቶም ደግሞ ያደረገውን ነገር አናይ። ምንድን ነው እየተደረገ ያለው ብትለው በመገናኛ ብዙኃን እንኳን አልፎ አልፎ አንዳንድ የግል እንትኖች ከሚያደርጓቸው በስተቀር ትልቅ የሆነ የሚዲያ ሽፋን ሲሰጠው አንሰማም፣ እና ብንሰማ ሁላችንም እንሰማ ነበር። እና ይሄ የአደባባይ ሚኒስትር አይደለም። ጥሩ ሲሰሩ እናሞግሳቸዋለን፣ እናደንቃቸዋለን። እንደዚህ አይነት ደግሞ ታሪካዊ የሆኑ ስህተቶች ሲሰራ ደግሞ ትክክል አለመሆኑን ደግሞ መንግስት እንዲያዳምጥ የህዝቡን ፍላጎት ታሪካዊ እሴታችንን ደግሞ እንዲያከብር ትኩረት እንሰጣለን። በእርግጥ መንግስት ፖለቲከኛ ነው፣ በስሌት ነው፣ በራሱ ሁኔታ ነው የአገርን የሚያስተዳድረው የሚመራው እኛ ደግሞ እንደ ዜጋ ያገባናል። ምክንያቱም አፈር የማያበላሸው ታሪክ ያላቸው አባቶቻችን አለ ምንም እነሱ በተደቀደቀ መቃብር ውስጥ ተዘግቶባቸው በየጉራንጉሩ ወድቀው እና በየቤተ ክርስቲያኑ ታዛ ወድቀው ይቅሩ እንጂ የእነሱ የሰሩት ታሪክ በእኛ በልጆቻችን ውስጥ እረፍት አሳጥቶ እንቅልፍ አሳጥቶ እየቀሰቀሰ ነው እያስባንን፣ እንደዚህ አይነት እንትኖችን የሚያሰራን እና ይሄ መንግስት ሊያስብበት የሚገባ ነው። ይሄ ትልቅ ብሔራዊ በዓል ነው። ይሄ ዓለም የሚያደንቀን ግን እኛ ለዓለም ልናሳየው ያልፈለግነው በር የዘጋንበት ታሪካችን ስለሆነ የሚቀጥለው አንድ መቶ ሰላሳኛ አመት በዓሉን ስናከብር በዓለም የዩኔስኮ ውስጥ ለማድረግ ነው እኛ ሀሳባችን እና ትልቅ የሆነ ዝግጅቶች ይደረጋሉ። በአራት አመቱ ጊዜ ውስጥ ደግሞ በተለይም በጎዳና ላይ ትዕይት እጅግ አስደናቂ እጅግ አስደማሚ የሆኑ ነገሮችን ካሁን ጀምረን ለሚቀጥለው አመት ለመስራት ቁርጥ ሀሳብ ወስደናል። እነዚህ ወጣቶችን ማበረታተን ሀገር ተረካቢው ትውልድ ይሰራበታል። ይሄ ሁሉን ነገር መንግስት ላይ ልንጭንበት አይገባም። መንግስት አሁን ባለበት ችግር ምክንያት ባለበት ኃላፊነት ምክንያት ትኩረት ላይሰጠው ይችላል። በጦርነቱ፣ በርሃቡ፣ በድርቁ ምናምን እየተዋከበ ስለሆነ ያለው መንግስት እኛን ከደገፈን እና ከተባበረን፣ ይሄ አጽመ እርስታችን ነው። ይሄ የአባቶቻችን ያወረሱን የመንፈስ ኩራት ነው። ይሄ ኢትዮጵያዊ ማተባችን ነው። እና ለእኛ አድዋ የህብረ ብሔራዊነታችን የብዙሃንነታችን መገለጫ ነው። ኢትዮጵያዊ ረቂቅ ነው የሚለውን ምጡቅ ሀሳብ ያመጣ ስለሆነ ዝም ብሎ በግለሰቦች በመጋረጃ እንዲዘጋብን አንፈልግም። እና ይህንንም ለመንግስት ሀሳባችንን በጣም በሰለጠነ ሁኔታ በጣም በጥሩ ሁኔታ እናቀርባለን። ከአቶ አለባቸው ደሳለኝ ጋር የጀመርነው ንግግር ይቀጥላል። ለዛሬ ግን የተከበራችሁ አድማጮች ጊዜያችንን ጨረስን። አብራችሁን ስለቆያችሁ በመላ ባልደረቦች ስም ከልብ አመሰግናለሁ። ሰሎሞን አባተ ነኝ። እባክዎ ራስዎን ከኮቪድ-19 ና ከአደጋዎች ይጠብቁ። ሰላም፣ ጤና ይስጥልኝ። በደህና ደሩ የሰው ልጅ i <laughs>